The voice of America. በእነ ኮሎኔል መንግስቱ ኃይለ ማርያም መዝገብ የተፈረደባቸው ሁለት የቀድሞ ከፍተኛ የደርግ ባለስልጣናት በአመክሮ እንዲለቀቁ የተወሰነው የአገሪቱን ህጎች ተንተርሶና በዳኞች ብዳኞች የተሰጠውን ትርጓሚ መሰረት በማድረግ ነው ሲል የኢትዮጵያ ጠቅላይ አቃቢ ህግ አስታወቀ። የውሳኔውም መነሻ የሞት ፍርድ ተፈርዶባቸው ከነበረው ከነኚሁ ባለስልጣናት የቀረበው አቤቱታ መሆኑን የፌዴራል ምክትል አቃቢ ህግ ፈቃዱ ጸጋ ለአሜሪካ ድምፅ ተናግረዋል። በተመሳሳይም የሞት ፍርድ የተፈረደባቸው የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ግን እስካሁን ያቀረቡት አቤቱታን እንደሌለ ምክትል ጠቅላይ አቃቢ ህጉ ጠቁመዋል። በአመክሮ እንዲለቀቁ የተወሰነላቸው የቀድሞ የደርግ ባለስልጣናት ለሰላሳ ዓመታት በአዲስ አበባው የጣሊያን ኤምባሲ የቆዩት ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ ናቸው። እስክንድር ፍሬው ተከታዩን አድርሶናል። ከ1983 ጀምሮ በአዲስ አበባው የጣሊያን ኤምባሲ የቆዩት የቀድሞዎቹ ከፍተኛ የደርግ መንግስት ባለስልጣናት ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ ጉዳይ እልባት ያገኘው ሰሞኑን ነው። የኢትዮጵያ ፌዴራል ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ለአሜሪካ ድምፅ እንዳሉት የሁለቱ ባለስልጣናት ጉዳይ እየታየውና መቋጫ የሚያገኘው ያቀረቡትን አቤቱታ መነሻ በማድረግ ነው። የቆዩበትን ሁኔታ በጣም ኮንፋይንድ እንደሆነ የቆዩት ብሎ በደንብ የገለጹት ኦልሞስት አስሮ የቆዩት ብሎ ገልጸው መንግስት 第一个。 ወደ 15 ዓመታት ከፈጀ የፍርድ ሂደት በኋላ ነበር ሰሞኑን አመክሮ የተፈቀደላቸውን ጨምሮ የተለያዩ የደርግ ባለስልጣናት በሞት እንዲቀጡ የፌዴራል ከፍተኛ ፍርድ ቤት የወሰነው። በኋላም በ204 ዓ ም የሞት ፍርዱ ወደ እድሜ ልክ ከመቀየሩ በዚሁ ዓመት መስከረም ወር ደግሞ አብዛኛዎቹ በአመክሮ መፈታታቸውም ይታወሳል። በ1983 ዓ ም ኢህአዴግ አዲስ አበባን እንደተቆጣጠረ ጥገኝነት ጠይቀው ወደ ጣሊያን ኤምባሲ የገቡት ባለስልጣናት ጉዳይ ግን እስከዛሬም በንጥልጥል ነው የቆየው። አንዳንዶቹም በዚያው እንዳሉ ህይወታቸው አልፏል እስካሁን ኤምባሲው የቆዩት የሻለቃ ብርሃኑ ባይህና የሻለቃ አዲስ ተድላ ጉዳይ ግን ባቀረቡት ጥያቄ መሰረት መታየቱን የኢትዮጵያ ምክትል ፌዴራል ጠቅላይ አቃቤ ሕግ አቶ ፈቃዱ ጸጋ ለአሜሪካ ድምፅ አብራርተዋል። ሂደቱ እልባት ያገኘውም ለፕሬዝዳንት ሳህለወርቅ ዘውዴ ከቀረበውና የሞት ቅጣቱን ወደ እድሜ ልክ እስራት ከቀየረው ውሳኔ በመነሳት መሆኑን የጠቀሱት በሌሉበት ነው የሞት ፍርዱ የተፈረደባቸው። የሞት ፍርዱ ወደ ዕድሜ ልክ እስራት እንዲቀየር ፕሬዝዳንቷ አድርገዋል። የሕገ መንግስቱ አንቀጽ 28 በሰብአዊነት ዘሪበት ልማት ሰውን ያለ ፍርድ መግደል፣ ኢሰብአዊ የሆነ ድብደባ፣ ሰውን አስገድዶ መሰወር የመሳሰሉ ወንጀሎች ይቅርታና ምሕረት በማንኛውም መንግስት አስፈጻሚም ሆነ የማንኛ መንግስት አካል እንደማይሰጥ የክስ ጊዜያቸውን በይርጋ እንደማይታገድ ሊደነግግና ንዑስ ቁጥር ሁለት ላይ ነገር ግን በዚህ ወንጀል ተከሶ ጥፋተኛ ተብሎ የሞት ቅጣት የተፈረደበት ሰው ወደ እድሜ ልክ እስራት በርዕሰ ብሄሩ ሊቀየርለት እንደሚችል ያስቀምጣል። በዚህ መሰረት ርዕሰ ብሄሯ ጥያቄው ቀርቦላቸው ወደ እድሜ ልክ እስራት ቀይረዋል። እድሜ ልክ እስራት ደግሞ በወንጀል ህጋቸው አንቀጽ ሁለት መቶ ሁለት መሰረት ሀያ አመት ያህል ከታሰረ በኋላ በእድሜ ልክ እስራት የተፈረደበት ሰው አመክሮ ሊያገኝ እንደሚችል አስቀምጧል። ህገ መንግስቱ በሰብአዊነት ላይ የሚሰሰቡ ጅሉ ያስቀምጠውን አመክሮ መስጠትን የከለከለ ስላልሆነ አመክሮ አግኝተዋል። እነዚህ ሰዎች ማለት ነው። ሊያጠያይቅ የሚችለው ብቸኛ ነገር የሁለቱ ባለስልጣናት በማረሚያ ቤት አለመቆየት መሆኑን የገለጹት አቶ ፈቃዱ ይህ ሁኔታ እንዴት እንደታየም አብራርተዋል። ያው ማረሚያ ቤት አልታሰሩም የሚሉ ጥያቄዎች ሌኑ ሰዎች ሊኖሩ ይችላሉ፣ ነገር ግን ስርዓት ማለት ነጻነት መነፈግ ነው። የሚያርም የሚያንስ ኦፍኮርስ መንግስታዊ ተቋም አለ፣ ምንም ጥያቄ የለውም። ግን እነዚህ ሰዎች በሁሉም ነገር እንደው መካኒካ ሊሄደ ህግን በጣም አለቀ ፈተህ ልተርጉም ካላልከ በስተቀር ነጻነት ተነፍጎ የቆዩ ቤተሰቦች ያለባቸው ማያገኙ የነበሩ ሰዎች ናቸው። ህክምና እንኳን ወጥቶ በሪፈር እንኳን ወጥቶ የማይታከሙ ሰዎች ናቸው የነበሩ። ስለዚህ ይሄ ታይቷል። ከዛ ውጪ ሰማኒያዎቹ የገቡ ሰዎች ናቸው። ከዚህ በኋላ ምናልባት አስከሬናቸው ተንባስ ይውጣ የምትል ካልሆነ ና በጣም ኢሰባዊ መሆን ካልተፈለገ በስተቀር እነዚህ ሰዎች ማቆየት የሚጠቅሙም ነገር የለው። ከሂውማኒቴሪያን አስፔክቱ መንሳት፣ ይሄ ሁሉ ሪዝን አውት አድርጎ ፍርድ ቤቱ በነጻነት እንዲለቀቁ ወስነዋል ና በአጠቃላይ ያው የህግ ስርአታችንን የተከተለ ነገር እንዲሆን ለማድረግ ተሞክሯል። አስቸጋሪ ነገር የነበረው በዚህ ውስጥ ጋፉን የሚሞላ ህግ አልነበረንም፣ ጋፉን የሚሞላ ፕራክቲስም አልነበረንም። አዲስ ነው። የትኛውን ክፍተት ማረሚያ ቤት ያልገቡና ኤምባሲ የቆዩ ሰዎች እንደ ታሰሩ ይቆጠር አልቆጠርም የሚለው ክሊርሊ ዳኞች እንዲተረጉሙ ከማስደረግ ውጭ ህግ የለም፣ አስቀድሞ ልምድም አልነበረንም። አዲስና የገጠመ ነገር ግን ፍርድ ቤቱ ይህን ትርጉሙ አውንታዊ ትርጉም ሰጥቶት ማረሚያ ቤቱም ደግሞ አልቃወም ባሞክረው ቢወጡ የሚል ሀሳብ፣ ስለሰጠ እንዲወጡ ተደርጓል። አንዳንዶች አቶ ፈቃዱ የኮሎኔል መንግስቱ ኃይለማርያም ጉዳይ ስ እያሉ ይጠይቃሉ። እሳቸውም እንግዲህ በዚሁ መዝገብ ላይ ስለሚገኙ ምን ላይ ነው ያለው ይላሉ። በህግ አግባብ በእሳቸው በኩል አቤቱታ አቅርቦ አስተያየት መስጠት አይቻልም ብለን የሙያ ስራ ስለሚሆን አሁን ይህ የፖለቲካል ኦፒኒየን ይሆናል። ከሙያ መጀመሪያ ራሳቸው አቤቱታ ቀርቦ የህጋችን ምን ይላል አጠንተ የሌሎች ዞኖችን ፕራክቲስ አይተ የሚቀርበው ጥያቄ ምንድን ነው? ያው እንደምታውቀው በሌሉበት ነው የተፈረደባቸው። ሌላ ሀገር ውጭ ነው ያሉት። ምንድን ነው መቶሮ ጥያቄ የሚያቀርቡት? የመቶሮ ድጫ ያለኝ ነው። ሌላ ምንድን ነው የሚነገርቡት? ብዙ ነገር ስለሚኖረው የግጥም እንትና ይፈልጋል ራሱ እና እኔ ዛሬው ውድ የሆነ ነገር ብለ ከህግ ሰው ከአንድ ባለሙያ አስተያየት የበለጠ የፖለቲካ አለ ሰው አስተያየት ሆንና አይጠቅምም። የሁለቱ ግን ከፍተኛ የደርግ ባለስልጣናት ከእነሱ ነበር ጥያቄ መጣው ማለት ነው ሲታይ ጉዳያቸው ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ በ17 ዓመቱ የደርግ ዘመን በተለያዩ ከፍተኛ ኃላፊነቶች ካገለገሉ ባለስልጣናት መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ